ኤርትራዊውን ድንቅ ድምፃዊ በረከት መንግሥተ አብን ባጭሩ ይዤላችኋለሁ። በኢትዮጵያ የታሪክ መዝገብ በሥነ ጥበብ ምዕራፍ በሙዚቃው ገጽ ላይ ጎልተው ካሉ ስሞች አንዱ በረከት መንግሥተ አብ ተብሎ ይነበባል። አዎ ከኢትዮጵያ የታሪክ ገጾች የት ነው? እዚያ በፈረንዚ ንጉሥን ያህል ለምን ታሪክ ነው ነበር። የነበረ ነገር ነው። አዎ የቀደመውን እያጠፋነው ነው። እና በኋላ አዲስ አበባ ከአስመራ የበለጠ ነው የተቀበለኝ። ህዝቡ፣ ዜናው፣ ጋዜጣው፣ ራዲዮው፣ ቴሌቪዥኑ አንድ ወሬ አይ በበረከ ነው ነበር። ሙዚቀኞቹ ተመለሰ አዎ እና ሰው ነርግተ ይችላል። በኋላ ሰጪ አሁን ደሞ ደግሞ አራተኛ ነው። እንደገና ሰላም ሲሆን ሁሉም ይመለሳል። በረከት መንግስት አብ የአፍሪካ አንድነት ድርጅት ሲመሰረት የአፍሪካ መሪዎች ፊት ቆሞ የዘፈነ እንዲያውም፣ መድረክ ከፋቹ እርሱ ነበር። ሙዚቃው እኔ ጀመርኩ፣ በኋላ አበበ ተሰማ ገባ፣ በኋላ ምን ይል ገባ። ኦኤዩ ሲመሰረት ማለት ነው። በረከት ያኔ ከፊቱ የነበሩትን የአፍሪካ መሪዎች አንድ በአንድ ይጠራል። ጃንሆይ፣ ጋማል አብዱል ናስር፣ ጆሞ ኬንያታ፣ ሴዳር ሴንጎር፣ ኳሜ ንክሩማ፣ ኢብራሂም አቡድ፣ ጁልየስ ኔሬሬ። እኔ ቀድሜ መዝፈን ጀመርኩ። ጥቂት መለስ አለና በረከት ሞኝ ነበርኩ አለ

የዛሬ አምሳ አምስት ዓመት አካባቢ የተፈጠረ ታሪክ ነው በረከት ያጫወተን። ለድምፁ ጥራት ይቅርታ ጠይቃለሁ። ድንገተኛ እንጂ ስቱዲዮ ውስጥና በስቱዲዮ መሳሪያ እየተቀረጸ አይደለም። በረከት መካከላችን የተከሰተው ድንገት ነበር። ብዙዎቻችን ወደ ቢሮአችን እንደሚመጣ አላወቅንም ነበር። እናም ያየነው ጊዜ ሰፈርንበት ልበል። በፍቅር ከበብነውና ከግራ ከቀኝ በጥያቄ እናዋክበው ገባን። እስኪ ስለ ራስህ ንገረን። እስኪ የምታስበውን አጫውተን። እስኪ የምታስታውሰውን አጫውተን። እስኪ ስለ ልጅህ ወይም ልጆችህ ንገረን። እስኪ እስኪ እስኪ ጀመራ ተላማት ማለት ነበርና ከዚያም

እስኪ፣ አቶ በረከት በጣም የምታስታውሰው ነገር ምንድን ነው? ህይወቱ ውስጥ ትዝም ብለህ ከብሳ ብዙ ብዙ እኛ ከአርቲስቶች ጋር ነው የምንጫወተው እዚህ ሜክሲኮ። ታሞ ማለት ነው ነው በተለያየ አጋጣሚ ነው የሄዳችሁት ነው ወይስ በአንድ ቡድን ነው የሄዳችሁት? በአንድ ቡድን ሀገር ፍቅር፣ እነሱ ሊሮጡ፣ እናንተ ባህል ትርኢት ልታሳዩ ሰዋቾች በስፖርት እና ቢስክሌት ነበር ኳስ ኳስም

Baytarı da mı? Kalsa çay şarkını. Şahanım mı? Mütmetan o selam. Ben de okudum bayi. Mütmetan. Yeterli alay ya alay. Her ya kaldı. Bir şey yok. Bir şey yok. Bir şey yok. Bir şey yok.

ሁለት ቀን ነው። ሶስት ቀን ደግሞ ቴሌን አብሰ አሁን በዓል እየመጣ ነው። ገናም እየመጣ ነው። ጥምቀትም እየመጣ ነው። የምታስተላልፈው መልእክት አለህ? የምትናገረው ለኢትዮጵያ ሕዝብ እዝታ ነው። ኢትዮጵያ ሕዝብ ሰላም ትመኝለታለህ። ሰላም የድሮ ያ የድሮ ሳቅና ደስታ እንዲሆንለት ትመኛለህ ለኢትዮጵያ ሕዝብ። ኢትዮጵያ ሕዝብ ብዙ ዓመት አብረን ኖረናል፣ ተደስተናል፣ ዘፍነናል፣ ጨፍረናል። ስለዚህ ይሄን የሚረሳ ነገር አይደለም። አንተ እንግዲህ 80 አመት ነው አክብራሃል፣ ግን ስናይህ በጣም ገና ወጣት ነው የምትመስለው። ፊትህ፣ ሰውነት፣ ሁሉ ነገር ማንም አይገምትም። 80 አመት ነው 80 አመት ብሎ የሚገምት የለም። ምንድነው እንደዚህ ልጅ አድርጎ የሚያቆይ? ሙዚቃ ልጅ ያደርጋል? ተነስተህ ልትሰኝ ይሆን እውነት ንገረው። sun yi irin da sanwattun an gaji takwarar a የሚወጣ አልበም አለ ወይም አዳዲስ ዘፈኖች አለ፣ አልበም አለ የሚወጣ፣ መቼ እንጠብቅ? አሁን በሰላም ነው የምኖረው። ማቆም የለም። ማቆም ራሱ ይመጣል። አሜሪካ ምን ያህል ቆየ? አሁን ስድስት ወር እና ትርኢቶች ነበሩ፣ አሳይተሃል። ብዙ ከተማዎች ተዘዋውረህ እዚህ ዩናይትድ ስቴትስ ወደ ሌላ አካባቢ ሄደሃል ሰሜን አሜሪካ ውስጥ ላይ እንደ ወደ ካናዳ ወይ አሁን አስመራ ዘርሽ እንጠብቃለን እንግዲህ አዲስ ሥራዎችን ሚሊናን ነው ሚሊናን፣ እንደያኔው ተጫወተዋል። አሁን አሁን ግን አዘምነው ነበር። ይመጣል አንድ ወር በኋላ፣ አንድ ወር በኋላ ቶሮንቶ አንድ ሳምንት። በጣም ጥሩ ነው። ሰው ማስቀየም ነው። በአንተ የሚቀየም ማንም የለም። ለነገሩ አዲሶቹን ድምፃዊ የትኞቹን አለ

የእናንተም ድጋፍ ያስፈልጋቸዋል። ለአንጋፋዎች፣ አዎ እናንተም ብርቃታችሁ ያስፈልጋቸዋል። በጣም ጥሩ። እንኳን አገኘነት። እኔ እንኳን አገኘሁት። መልካም ተማመ ዓመት። እንግዲህ ብዙ ዓመት እናገኛለን። በጣም እናመሰግናለን። ሜሌና ተበረከት ድንቅ ጣዕመ ዜማዎች አንዷ ነች። በረከት እንዳለው በሰላም ያገናኘንና ተመልሶ ከወር በኋላ ብቅ ሲል ከራሱ የዛሬ ጉሮሮው እንዲያሰማችሁን ጠይቀዋለን። ለዛሬ ያለንን እንሆ። መልካም ገና ከሰላምና ከጤና ጋር ለኢትዮጵያውያን ሁሉ፣ መልካም ገና ከሰላምና ከጤና ጋር ለኤርትራውያን ሁሉ ጤና፣ ረጅም እድሜ፣ መልካም ገና ለበረከት መንግስታት